ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሐሙስ መስከረም አንድ 2012 ዓ ም በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭታችን ጀመረ ነው። አዲሱ ዓመት አደረሳችሁ። እንኳን ከዘመን ዘመን በሰላም አሸጋገራችሁ። ክቡራትና ክቡራን፣ የሰማችሁት የዘሪቱ ጌታ ሆነን የመልካም ዓመት መክፈቻ ጣዕመ ዜማ ነበር። የምሽቱ አስተናጋጆቻችሁ ቆንጅ ይታየና፣ እኔም ሶሎሞን አባተንን በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው አመት ከዕድሜው ቁጥር በላይ ታላቅ ፈተና የደቀነብን ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር። 2011 ከጠቅላይ ሚኒስትር አብይ አህመድ የአዲስ ዓመት መልእክት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አማሪክ ብላችሁ ተከታተሉን። አዳምጡ በአሃዱ ራዲዮ 94.3 ላይም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ እውነተኛ ሽግግር ለልጆቻችን ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዛሬ የተጀመረውን አዲስ ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ ዕድል የምንሸጋገርበት ወሳኝ አመት ነው ሲሉም አክለዋል። ባቀድነው መሰረት የምናካሂደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ አመት መልዕክት የተከታተለው እስክንድር ፍሬው ዘገባ አለው። በአብይ ርዕስ እናቀርባለን። ዚምባብዌያውያን ባለፈው ዓመት ያረፉትን የቀድሞ ፕሬዚደንታቸው ሮበርት ሙጋቤን ዋና ከተማይቱ ሐራሬ ላይ ተሰባስበው ለመጨረሻ ጊዜ ለመሰናበት እየተዘጋጁ ናቸው። ትናንት ከሲንጋፖር የገባው የሮበርት ሙጋቤ አስከሬን ሐዘንተኛው እንዲሰናበት ሐራሬ ስታዲየም ላይ ይቀመጣል። ኦፊሴላዊ የሽኝት ሥርዓት ከነገ በስቲያ ቅዳሜ ይካሄድና በማግስቱ እሁድ አስከሬናቸው በብሔራዊው የጀግኖች መቃብር እንደሚያርፍ መንግሥቱ አስታውቆ ነበር። ይሁን እንጂ የቀድሞ ፕሬዚደንት ዘመዶች ከሁለት ዓመታት በፊት በጦር ሠራዊቱና በቀድሞ ታማኛቸው የአሁኑ ተተኪያቸው መሪነት ከሥልጣን መወገዳቸው ክፉኛ አዝነው ነበር። እኛም ሐዘናቸውን ስለምንጋራ አስከሬናቸውን ትውልድ ስፍራቸው ወስደን መቅበር እንፈልጋለን ብለዋል። ሙጋቤ አጎት የሚሆኗቸው ሌኦ የተባሉ ሰው ለፈረንሳይ የዜና አገልግሎት በሰጡት ቃል ቀብሩን ሰኞ ወይም ማክሰኞ ትውልድ መንደራቸው ውስጥ ኦፊሴላዊ ባልሆነ ስርዓት እናከናውናለን ማለታቸው ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የደቡብ ሱዳን ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማቻር በመጪው ህዳር የውህደት መንግሥት የመመስረት ሂደትን እየጎተቱ ናቸው ያሏቸውን ችግሮች ሁሉ ለመፍታት ቃል መግባታቸውን ሪፖርተራችን ማይክል ብራውን ዘግበዋል። አዳነች ፍሰሃ የታቀርበዋለች። ፕሬዚደንት ሳልቫኪርና የተቃዋሚዎች መሪ ሪያክ ማቻር ትናንት በመዲናይቱ ጁባ ተገናኝተው ከተነጋገሩ በኋላ መሻሻል እያሳዩ መሆናቸውን ገልጸዋል። ነገር ግን ስምምነት ላይ ደርሰው እንደሆነ የተናገሩት ነገር የለም። የደቡብ ሱዳን ፕሬዚደንት ሳልቫኪር በምናካሄዳቸው ውይይቶች ጥሩ መሻሻል እያሳየን ነው። የተቃዋሚዎች መሪ ሪያክ ማቻር በዚህ ውይይታችን ጠቃሚ መሻሻል አድርገናል። የውህደት መንግስት ከመመስረቱ በፊት የሽግግር ጊዜ ሕገ መንግሥትንና የብሔራዊ ደህንነት አገልግሎቶችን፣ የወታደራዊ ኃይሉና የብሔራዊ ፖሊስ አገልግሎትን የሚመሩት ህጎች በሀገሪቱ ምክር ቤት እንዲሻሻሉ የሰላሙ ስምነት ይጠይቃል። ይሁንና የሀገሪቱ ምክር ቤት አባላት ከሁለት ሳምንታት በፊት አንስተው እረፍት ላይ ናቸው። የህዝባዊ ማኅበራት አክቲቪስቶች ታዲያ ህጎቹ ከህዳር ወር በፊት ካልተሻሻሉ በስተቀር የውህደት መንግሥት የመስረቱን ሂደት ያሰናክላል ሲሉ ያስጠነቅቃሉ። ሁለቱ የዓለም የኢኮኖሚ ሀያላን ቻይና ና ዩናይትድ ስቴትስ የንግድ ድርድራቸውን በከፍተኛ ባለስልጣናት ደረጃ ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ከወደ ቻይና በኩል ዛሬ አዎንታዊ የሆነ ድምፅ እየተሰማ መሆኑ ተነግሯል። የቻይና የንግድ ሚኒስቴር ቃል አቀባይ ጋው ፌንግ ዛሬ በሰጡት ቃል ሀገራቸው ከዩናይትድ ስቴትስ እንደ የአሳማ ስጋና ቦሎቄ የመሳሰሉ አቅርቦቶችን ልትሸምት እያሰበች መሆኗን አስታውቀዋል። የትረምፕ አስተዳደር የሚሰነዝራቸውን የመልካም ፈቃደኝነት ሀሳቦች ቻይና ትቀበላለች ያሉት ቃል አቀባዩ ሁለቱ ወገኖች ለንግድ ድርድር አመቺ ሁኔታ ለመፍጠር መስራታቸውን እንደሚቀጥሉ ተስፋ እናደርጋለን ብለዋል። ትናንትና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ እቃዎች በ250 ቢሊዮን ዶላሩ ላይ እንደ አውሮፓውያን አቆጣጠር ከመጪው ጥቅምት አንድ ቀን ጀምሮ ቀረጥ እንዲከፈል አዘው የነበረውን እስከ ወሩ አጋማሽ ድረስ ከጥቅምት አጋማሽ ማለት ነው ማዘግየታቸውን አስታውቀዋል። ትራምፕ በትዊተራቸው ባወጡት ቃል ቀረጥ ማስከፈሉ እንዲዘገይ የወሰኑት የቻይና ምክትል ጠቅላይ ሚኒስትር ሊዩሂ ጥቅምት አንድ ቀን የሪፐብሊካችን ሰባኛ ዓመት ክብረ በዓል ቀን ስለሆነ አዘግዩልን ብለው ስለጠየቁኝ ነው ብለዋል። ፕሬዚደንት ዶናልድ ትራምፕን በሕግ ተጠያቂ ለማድረግ ያስችላሉ ያላቸውን መንገዶች የሚያብራራ ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት የፍትሕ ኮሚቴ አሳልፈዋል። ዛሬ የኮሚቴው አባላት ፓርቲ የፓርቲ ጎራ ለይተው የሰጡትን ድምፅ የኮሚቴው ሊቀመንበር የክስ ሂደት ብለው ሰይመው የምስክር ሰሚ ሸንጎች እንዲጠሩ ይፈቅድላቸዋል። የሚቀርቡት ምስክሮችም በኮሚቴ ደንቦች መሰረት ከተለመደው ለተራዘመ ጊዜ ቃላቸውን መስጠት እንዲችሉ ይፈቅዳል። የፕሬዚደንት ትራምፕ የሕግ ጠበቆችም ለማናቸውም የኮሚቴው በኮሚቴው ለኮሚቴው የሚቀርቡ መረጃዎች በጽሁፍ መልስ መስጠት እንደሚችሉም ሰነዱ ይናገራል። የፍትህ ኮሚቴው አባላት እንዲህ ያሉት ምርመራዎች ምን ተብለው መሰየም እንዳለባቸው በተወካዮች ምክር ቤቱ ዴሞክራቶች ስብስብ ዘንድ ያለውን ብዥታ በማጥራት ሥራ ተጠምደው ከከረሙ በኋላ ነው ዛሬ ውሳኔው ያለፈው። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዋና ዋናዎቹ አስሩ የ ዲሞክራቲክ ፓርቲ ተፎካካሪዎች ዛሬ ማታ ክርክር ያካሂዳሉ። በክርክሩ ዋናውን ትኩረት የሚስቡት ግን በሕዝብ አስተያየት ግምገማዎች ከፍተኛ የመራጭ ድምፅ ድጋፍ ያላቸው ሶስት ዕጩዎች የቀድሞው ምክትል ፕሬዚደንት ጆ ባይደን፣ ሴኔተር ኤሊዛቤት ዋረን እና ሴኔተር በርኒ ሳንደርስ መሆናቸው እንደማይቀር እየተመለከተ ነው። ቴክሳስ ሂውስተን ከተማ የሚካሄደውና በአገር አቀፍ ደረጃ በቴሌቪዥን የሚተላለፈው ክርክር ዲሞክራቶቹ ተፎካካሪዎች ሲከራከሩ ለሶስተኛ ጊዜ መቅረባቸው ነው የሚሆነው። ዲሞክራቲክ ፓርቲው ለሁለተኛ ጊዜ ለመመረጥ ከሚሞክሩት ከሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ጋር የሚፎካከርለትን እጩ በሚቀጥለው እንደ አውሮፓውያን ሀያ ሀያ መጀመሪያ ላይ ነው የሚመርጠው። ዲሞክራቶቹ ተፎካካሪዎች ካለፈው ሐምሌ አጋማሽ ወዲህ ክርክር ሲገጥሙ የዛሬው የመጀመ የመጀመሪያ ነው የሚሆነው። ከአሁን ቀደም በሁለት ተከታታይ ምሽቶች ተከፋፍለው የተከራከሩት ዲሞክራት እጩዎች ዛሬ ማታ አንድ መድረክ ላይ ቀርበው ይከራከራሉ። የተቀሩት አስሩ ተፎካካሪዎች በክርክሩ ለመሳተፍ ፓርቲያቸው ያስቀመጠውን መስፈርት ሳያሟሉ በመቅረታቸው በክርክሩ አይሳተፉም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 1 2012 ዓ ም ምሽት ፕሮግራም ነው። እንኳን ከዘመን ዘመን አሸጋግራችሁ よろお願いしま በባየሽ ወይ ነው። በመጪው አንድ ሰዓት እስከ ዝግጅታችን ፍጻሜ አስተያየቶቻችሁን፣ የመልካም ምኞት መግለጫዎቻችሁን ሌሎችንም ዘገባዎችና የአውድ ዓመት ዘፈኖችን ያካተተ ቅንብር ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ስንሸጋገር፣ በቅድሚያ የዕለቱን አብይ ርዕስን አስደምጣችኋለሁ። የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ ለልጆቻችን እውነተኛ ሽግግር ማረጋገጥ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። አዲሱን ዓመት የመፈጸም ዓመት ሲሉ የገለጹት ጠቅላይ ሚኒስትሩ ሀገራችንን ወደ ተሻለ ዕድል የምናሸጋግርበት ወሳኝ ዓመት ነው ብለዋል። ባቀድነው መሠረት የምናካሄደው ምርጫም የሀገራችንን የዲሞክራሲ ታሪክ ወደማይወርድበት ከፍታ ያደርሰዋል ብለዋል። ጠቅላይ ሚኒስትሩ ትናንት ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግቧል። ዛሬ የተጀመረውን የ2012 አዲስ ዓመት አስመልክቶ ነው ጠቅላይ ሚኒስትር አብይ አህመድ ለመላው የኢትዮጵያ ሕዝብ ንግግር ያደረጉት። በብሔራዊ ቤተ መንግሥት በተዘጋጀ የዋዜማ ሥነ ሥርዓት ላይ የተደረገው በቀጥታም የተላለፈው የጠቅላይ ሚኒስትሩ ንግግር አሮጌውን ዓመት የዳሰሰ የአዲሱን ዓመት ዕቅዶችም የጠቆመ ነው። ጠቅላይ ሚኒስትሩ እንዳሉት የተጠናቀቀው 2011 አገራቸው የተጠራቀሙ ችግሮችን የተጋፈጠችበት አመት ነው። በለውጥ እርምጃዎቻችን ታጅቦ ላይመለስ በማለፍ ላይ ያለው አመት ከእድሜው ቁጥር በላይ ታላቅ ፈተና የደቀነብን፣ ግን ደግሞ ኢትዮጵያ በፈተና የማትወድቅ መሆኗን ዳግም ያስመሰከረ ዘመን ነበር። 2011 ያሳለፍነው አንድ አመት በኢትዮጵያና ኢትዮጵያውያን ላይ እንደ ሀገርና ህዝብ ለዘመናት ተጭኖ የነበረው ድህነት፣ ጉስቁልና፣ የመብት ረገጣና አፈና፣ ጦርነት፣ የመበታተን አደጋ በዘላቂነት እንዲወገድ እንዲሁም የዘመናት ጸረ ዴሞክራሲያዊ የቁልቁለት ጉዟችን እንዲገታ የጦርነት ታሪካችን ጦርነት ሆኖ እንዳይቀጥል፣ ኢትዮጵያና ኢትዮጵያውያን ከራሳቸው ጋር እንዲታረቁ የዜጎች ክብር፣ ሀገራዊ አንድነትና ብልጽግና እንዲረጋገጥ የአንድ አመት ሳይሆን የአስር አመቱን ውዝ ፍዳ የተጋፈጥንበት አመትም ነበር። አሮጌው 2011 አዎንታዊና አሉታዊ ሁኔታዎች የተደበላለቁበት ጎን ለጎንም የተጓዙበት መሆኑን ያስታወሱት ጠቅላይ ሚኒስትሩ ቀጣዩ የተለየ እንደሚሆን ተስፋቸውን ገልጸዋል። ያለፈው አመት ብዙ እጆቻችን ውስጥ የገቡ ድሎችን ካጋጠሙን አያሌ ችግሮች ጋር ተደባልቀው ደስታና ሀዘን ተስፋና ፍርሃት ድልና ትግል የተፈራረቁባቸው ነበሩ። መጪው ዓመት ግን ዛሬ ችግር የሆኑብን ፈተናዎችን ቀውስ ውስጥ ሊጨምሩን ነው ብለን የፈራናቸውን ተግዳሮቶች በፍጥነት ወደ እድል መሰላሎችና ወደ ክብር መዳረሻ እድሎች የምንቀይርበት ይሆናል። በአዲሱ ዓመት ኢትዮጵያውያን ለውጥን ለመጀመር ቀዳሚዎች ለውጥን ወደ ዘላቂ ስኬት ለማሸጋገር ግን ውራዎች ተብለን የምንወቀስበትን ምዕራፍ ዘግተን መቻላችንም በመቻል በመስራት የምናሳይበት ይሆናል። ይገባልም። የተጀመረው የዲሞክራሲ ስርዓት ግንባታ ሂደት ወደ ኋላ እንዳይመለስ መስራት እንደሚያስፈልግም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በዓለማችን የዴሞክራሲ ችግኝ ተተክሎ እንደ ጸደቀበት ሂደት ሁሉ በእኛም ሀገር የዴሞክራሲ ስርዓት ግንባታ ጅማሬዎችን እንዲያብቡ ምህዳሩም እየሰፋ እንጂ እየጠበበ እንዳይሄድ የተሻለ እንጂ የከፋ ዘመን ተመልሶ እንዳይመጣ በስርዓትም በተቋምም በመጠናከር እውነተኛ ሽግግርን ለልጆቻችን ማረጋገጥ ይኖርብናል። መጪው ዓመት ያለፈውን እያስታወስንና እያወሳን የምንጋጭበት ሳይሆን መጪውን እያለምንና እየተለምን በአንድነት በፍቅር ተደምረን የምንፈስበት ጨርሶ የመጀመር አመት ይሆናል። የጠቅላይ ሚኒስትሩ መልእክት በአሮጌው ዓመት ከተሰሩ ስራዎች፣ ከተከናወኑ ተግባራት ይልቅ ቀጣይ እቅዶችንና ተስፋዎችን ያብራሩበት፣ አዲሱ አመትም እየተሻለ እንደሚሆን የጠቆሙበት ነው። መጪው ዘመን አገራችን ወደ ተሻለ እድል የምናሻግርበት ወሳኝ አመት ነው። መጪው አመት የመፈጸም ይሆናል በጥራት በጊዜ በታሰበው ዋጋና እግ ማጠናቀቅ እንጀምራለን የጀመርነውን የለውጥ ሂደት ከታሰበበት ግብና የስልጣኔ ጎዳና ጋር የምናዋህድበት ዘመን ይሆናል የጀመርነውን እርቅና ሰላም ሂደት ተጠናኮ ሰላምን ባህል የምናደርግበት ዘመን ይሆናል ዛሬ የተጀመረው አዲስ ዓመት በኢትዮጵያ አጠቃላይ ምርጫ የሚካሄድበት ዓመት ይሆናል ወይ ይህ እያነጋገረ የቀጠለ መቋጫ ያልተገኘለት ርዕስ ነው። ዝርዝር ሁኔታዎችን ያልገለጸው የጠቅላይ ሚኒስትሩ ንግግር ግን ምርጫው በዚህ ዓመት ሊካሄድ እንደሚችል ጠቆም አድርጓል። በአቀድነው መሰረት የምናካሄደው ምርጫ የሀገራችንን የዴሞክራሲ ታሪክ ወደማይወርድበት ከፍታ የሚያደርስ ዘመን ይሆናል። በየስፍራው ተጀምረው ያልተጠናቀቁ ታላላቅ ፕሮጀክቶች ተጠናቀው ወደ አገልግሎት የሚገቡበት ዘመን ይሆናል። ጠቅላይ ሚኒስትር አብይ አህመድ ትናንት ያደረጉት ንግግር በለውጡ ሂደት ያጋጠሙ ችግሮችን የዳሰሱበት፣ ነገ የተሻለ እንደሚሆን እምነታቸውን የገለጹበት፣ ኢትዮጵያውያን ሁሉም ለዚህ የበኩላቸውን እንዲያደርጉ ጥሪ ያቀረቡበት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለአብይ ርዕስ ዘገባው እናመሰግናለን። በመቀጠል ደግሞ የእናንተን ድምፆች ወደምንሰማበት መስኮት እንሻገራለን። በቅድሚያ ወደ ደሴ እንሻገር። እዚያ መስፍን ወጣት ሳራ መሀመድ ኑሮዋን አዲስ አበባ ላይ ታድርግ እንጂ በዓልን ተወልዳ ባደገችበት ደሴ ከተማ ከወላጆቿ ጋር ነው የምታሳልፈው። ለወጣቷ የተጠናቀቀው አመት ስኬትም ስጋትም የተቀላቀለበት ነበር። የባለፈው አመት በከፊል ጥሩ ነበረ። በ2010 ተመርቂ፣ በ2011 ስራ ጀምሬ ራሴንም ሆነ ቤተሰቦችን ለማስተዳደር ች ያለውና መልካም ጎን ነበረው፣ ጥሩ ነበር። የዩኒቨርሲቲ ቆይታዋን በስራ መዋሽታ ስኬትን ያጣጠመችው ወጣት በሀገሪቱ የተለያዩ አካባቢዎች የሆነውና ሲሰማ የነበረው ግን ሰላሟን እንዳወከ አልጠበቀችም ብዙ ማህበረሰቦች ከመኖሪያ ቤታቸው ተፈናቅለው ብዙ ችግር ያዩበት አመት ነበረ ሌላው ይቀር ሰዎች እንደ ልባቸው ተንቀሳቅሰው ኑሯቸውን ማሸነፍ እንዳይችሉ የሆነበት አመት ነው ብዙ መስራት እየቻሉ መስራት ያልቻሉበት አመት ነበረ እና ይህንን በጣም አስፈሪና አሳዛኝ ነበር ለኔ በተለይ በከፍተኛ የትምህርት ተቋማት የደረሰው ግጭት ለሰው ህይወት መጥፋት ለንብረት ውድመት ምክንያት መሆኑ የአገሪቱን አደራ በሚረከበው ትውልድ ላይ ያሳረፈው ጠባሳ የጎላ ነው ትላለች ወጣት ሳራ በዩኒቨርሲቲ ውስጥ ተማሪዎቹ ተጨናንቀው እንዲማሩ ለመጪው ትውልድ ክፉ የሆነ ወይም መጥፎ ነገር እንዳለ እየነገርናቸው ያለንበት ዘመን ላይ ነበር የነበር ነው። ስለዚህ ይህን ነገር ማስወገድ አለብን ብያምናለው። ወደ ሌላው የከተማዋ ነዋሪ እንሸጋገር። ውብሸት አሰፋ እባላለሁ፣ የደሴ ከተማ ነዋሪ ነው። በተለይ እኛ ከሌሎች ጓደኞቻችንና የደሴ ከተማ ከምንሰራቸው በጎ ተግባራት አንጻር የተሻሉ ስራዎችን በ2011 ሰርተን ጭምር ያለፍንበት አመት በአሶሳ ዩኒቨርሲቲ ሞቶ ለነበረው ወንድማችን የደሴን እና አካባቢ ያሉ ህብረተሰቦችን በማስተባበር ሀገር ውስጥም በውጭም ያሉትን ኢትዮጵያውያኖች በማስተባበር የተሻለ ነገር ያገኘንበት ነው። የማህበራዊ ድረገጾች ገጾች የተጫወቱትንም አሉታዊና አዎንታዊ ገጽታ አገረ መንገዳቸውን ዳሰውታል። 2011 ሁለት ሺ አስራ አንድ በተለይ መረጃ አካባቢ ያለው በሀገራችን ትልቅ መጥፎ ጠባሳ ጥሎ ያለፈበት ሁኔታ ጭምር አለ። በተለይ ሰው ከሚዲያ ከማህበረሰብ ሬዲዮኖች ከትላልቅ ሀገር አቀፍ ከሆኑ ሚዲያዎች ሶሻል ሚዲያ በጣም የመከታተል እንትን አለ። በዛው ልክ ግን እውነቱን አጥርቶ ከመሄድም አንጻር በተለይ ትልቅ ችግር የነበረ በት ሁኔታ ሶሻል ሚዲያ ያው ባለቤትም የለውም፣ ማንጻፈው ምን ያለውም ጭምር የሚል የህግም ተጠያቂነት ስለሌለበት በአብዛኛው ሰው የፈለገውን ጭምር እውነት በሚመስል ጽሁፍ ይጽፋሉ። ሰው ያንን እውነት የመሰለውን ነገር ተቀብሎ የተለያየ ነገር ሲፈጽም ያየንበት ነው። በተለያዩ ክልሎች በደረሰው አሳዛኝ ጉዳት ላይ የማህበራዊ ድረገጾች እጅ ረጅም እንደነበር ጠቁመዋል። ፖለቲካሊም፣ ማህበራዊም ኢኮኖሚካሊም ቢሆን እንደዚህ አይነት ጽሁፎች ተጽፈው ብዙ በሀገራችን ላይ ያስቀመጠው ጠባሳ መጥቀስ ይችላል። ሶማሌ ላይ ሶሻል ሚዲያ ያሳደረውን ተጽዕኖ ማየት እንችላለን። ደቡብ ላይ አሁን በቅርብ ላይ ሶሻል ሚዲያ ያሳደረው ተጽዕኖ ማየት እንችላለን። ኦሮሚያ ሶሻል ሚዲያው እንዴት እያሽከረከረው እንደሆነ ጭምር ማየት እንችላለን። አማራም ክልል እንደዚሁ ኢኮኖሚካሊም አንዱ ክልል ከአንዱ ክልል እንዳይገናኝ አንዱ ማህበረሰብ ከአንዱ ማህበረሰብ ጭምር ለዘመናት የነበራቸው ዝምድና እንዲሸረሸር ጭምር ሶሻል ሚዲያ የተጫወተው መጥፎ ተጽዕኖ ትልቅ ጠባሳ ጭምር በ2011 ጥሎ ያለፈ ነው። በወሎ ዩኒቨርሲቲ የጥርስ ህክምና መምህርና በደሴ ሆስፒታል የጥርስ ሐኪም የሆኑት ዶክተር ወንዶ ሰንታዬ ለረጅም ዓመታት ልዩነትን ለማጉላት በተደረገው ስራ ህዝባዊ በዓላት እንኳ የአንድ እምነት ክብረ በዓል እንደሆኑ በማስመሰል አንድነታችን አደጋ ላይ እንዲወድቅ ተደርጓል ባይ ናቸው። በዓሉ አዲስ ዓመት በተለይ የሁላችንም የዘመን መለወጫ በዓል ነው። ሌላ አዲስ ዘመን የምንቀበልበት በዓል ነው። ስለዚህ ትልቁ የጋራ ሴታችን ነው አንዱ እንደ ኢትዮጵያዊ። ምክንያቱም እምነታችን ማንነታችንን አይገልጽም። እኔ ለምሳሌ ሙስሊም ነኝ ግን አረብ አይደለሁም ኢትዮጵያዊ ነኝ። ስለዚህ የኢትዮጵያዊ የሆኑ እነዚህ ትላልቅ ሴቶችን ከማክበር ከተሰሩ ወደ ኋላ የሚያስብለን ነገር የለም። ግን በተሰሩ ስራዎች ልዩነቶቻችንን በማስፋት አንድነታችን በመሸርሸር እንዲተከፋፍለን ተከፋፍለን ለሌሎች መጠቀሚያ እንድንሆን በተሰሩ ስራዎች ተቃዋሞቻችን ማህበራዊ እሴቶችን በመሸርሸራቸው ምክንያት ይህ እንደዚህ አንድ ጎራ የመያዙ ነገር አለ። ኢትዮጵያዊ ማንነታችንን የማያጎሉ የስማ ወጣቶች ማስተዋላቸውን የሚናገሩት ዶክተር ወንዶሰን ይህም ትውልዱ በማንነቱ ላይ ያለው መተማመን እንዲሸረሸር እንዳደረገው ጠቁመዋል። ከልጆቻችን ስማ ወጣት ብንጀምር ብዙ የኛ የማይመስሉ ነገሮች ናቸው አሁን እየተንጸባ ያሉት አብዛኞቹ በተለይ ከሕክምና ሙያ ውስጥ በመሆንም ብዙ ልጆችን አገኛለሁ እና በወላጆች ጋር አብረው ይመጣሉ። በብዛት ሲመጡ ስሞቹን ግራ ይገባኛል እና ምን ማለት ነው ምናምን ስላቸው አንዳንዶቹ ምን ማለት እንደሆነ በትክክል አይረዱም። ለምሳሌ እኔ አራት ልጆች አሉ እንደ የሚያቆኝ ሰዎች ሲሰሙ ሁለት ነው ያለ ልሉ ይችላሉ ከሁለት ሳምንት በላ የሚመጡ ሁለቱ ይንሶች አሉ። የመጀመሪያው ልጅ አቢሲኒያ አንደሰን ሁለተኛው ሀበሻ ቀጥለው፣ ከሁለት ሳምንት በላ የሚመጡ ልጆች ደግሞ ሉሲ ና ጊዮን ይባላሉ እና እኔ ሙስሊም ነኝ ግን አቢሲኒያ ስቲክ ከአቢሲኒያ የሚበልጥ ስም ወይም አቢሲኒያ የክርስቲያን ስም ነው አቢሲኒያ የሙስሊም ስም ነው የሚለው ማን ነው? ኢትዮጵያዊ ነው። ከዚህ የበለጠ ስም ማን ነው? እኛነታችንን ከፍ አድርገን ነው መገንባት ያለብን። ስሚያ ይጠቀስ ያለችው ወጣት ደግሞ አመቱን ከፖለቲካ ተዋናዮችና አክቲቪስቶች ተጽዕኖ ጋር በማነጻጸር የምትለዋላት፣ ፖለቲከኞችና እነዚህ አክቲቪስቶች ብለን የምንላቸው የምንጠራቸው ሰዎች በሁለት መንገድ ነገሮችን ሲያንጸባርቁ ያየንበት መንገድ አለ። በጥሩም ጎኑ፣ በመጥፎም ጎኑ ማለት ነው። በጥሩ ጎኑ ከታች ያለውን የህዝቡን ንቃተ ህሊና፣ ህዝቡ የፈለገውን ነገር እንዲያንጸባርቅ ህዝቡ የፈለገውን ነገር እንዲያወጣ ያለውን የውስጡን ነገር በመረዳት ያወጡበት ሁኔታ አለ። ህዝቡም እንዲያውቅ ያደረጉበት መንገድ አለ። ነገር ግን ደግሞ የህዝቡን አመለካከት የውስጡን በመረዳት የራሳቸውን ስልጣን ለማራመድ ክብርና ዝናን ለራሳቸው በማትረፍ ማለት ነው ህዝቡን ወደማይፈለግ መንገድ፣ ወደ ብጥብጥ፣ ወዳልተፈለገ ነገር ሲመሩ ያየንበት ሁኔታ አለ። አስተያየት ሰጪዎቹ የተነሱት ጥያቄዎች የተነሱት ችግሮች በምን መልክ ይፈታ ይላሉ? ይሄ ያለፍንበት መከራ ለ2012 መደላ መደላድል ሊሆን ይችላል። ይህን ካለፍን 2012 የተሻለ ነገር ማስቀመጥ የማንችልበት ሁኔታ እንደሌለ 2011 ጭምር አስተምሮናል። ስለዚህ ያለችን አንድ ኢትዮጵያ ናት። ይችን ኢትዮጵያ ሁላችንም ተዋደንም ተፋቅረንም ሀገራችን ሰላሟ ተጠብቆ እድገቷ አድጎ ሁሉም በተሰማራበት ሙያ ጭምር ለሀገሩ የተሻለ ነገር የሚያበረክትበት አመት እንዲሆን እመኛለሁ። የሃይማኖት አባቶች ችግሩን ይፈታሉ ተብሎ የታሰቡ ትልልቅ ሰዎች ነገሮችን አስተካክለው መስመር አስይዘው አመቱን መልካምና ጥሩ ነገር እንዲሆን ማድረግና ማስተካከል አለባቸው ብዬ አምናለሁ። የትናንት ማንነታችንና የትናንትና ታሪካችንን በመመርመር ነገ ተመልሰን ወደነበርን በከፍታ መውጣት አለብን ብዬ አስባለሁ። እነዚህም የሚያበጣብጡ ሰዎች አመለካከታቸውን ቀይረው ለመንግስትም ጥሩ ግብአት ይሆናሉ የሚሉትን መውሰድ ያለበትን ነገር እንዲወስድ ማስተላለፍ አለባቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን ከደሴ እናመሰግናለን። በመቀጠል ያለፈውን አመት መለስ ብለው የሚገመግሙ የአዲሱንም አመት ሂደት የሚመለከቱ አንዳንድ የአምቦ ነዋሪዎችና ከአዲስ አበባ ዩኒቨርሲቲም ተማሪዎችን ያነጋገረው ናኮር መልካ ተከታዩን ዘግቧል። የዛሬ አንድ አመት ከአራት ወራት ግድም በኢትዮጵያ በተፈጠረው ለውጥ የጠቅላይ ሚኒስትር ዶክተር አብይ አህመድን ወደ ስልጣን መምጣት ተከትሎ በአገሪቱ ዘርፈ ብዙ ለውጦች መታየታቸውን ብዙዎች ይግባቡበታል። ከእነዚህም መካከል የፖለቲካ እስረኞች መፈታት፣ በውጭ ሀገር ይንቀሳቀሱ የነበሩ የፖለቲካ ድርጅቶችና አመራሮች ወደ አገር መግባት፣ ሀሳብን በነጻነት የመግለጽ መብትና ሌሎችንም የዲሞክራሲ እሴቶች መከበር እንደ ማሳያ ያነሳሉ። ለሁለት አስርት ዓመታት በማሰቃያነቱ የሚታወቀው የማዕከላዊ እስር ቤት መዘጋትና በቅርቡም እንደ ሙዚየም ለጉብኝት መፈቀዱን በአንድ ወገን ሲያነሱ በአንጻሩ ከ2011 ዓ ም አንስቶ በምዕራብ ኦሮሚያና አንዳንድ የአገሪቱ አካባቢዎች ዜጎች በፖለቲካ አመለካከታቸው ሳቢያ እየታሰሩ ነው የሚሉም አሉ፣ ምንም እንኳን ማዕከላዊ እስር ቤት ቢዘጋም። በሺዎች የሚቆጠሩ በአምቦ ሰንቀሌ ፖሊስ ማሰልጠኛ እንዲሁም በሌሎች በተለያዩ ከተሞች ባሉ እስር ቤቶች መኖራቸውን ይናገራሉ። ሰብአዊ አያያዛቸው ላይም ጥያቄ ያነሳሉ። በሌላ በኩል ቀጣዩን አቅጣጫ አስመልክቶ በሚነሱ ሀሳቦች ላይ መንግስት ከተለያዩ ወገኖች ለሚነሱ ጥያቄዎችም ተገቢው ምላሽ መስጠት አለበት ነው የሚሉት። በሁለቱም ሀሳቦች ዙሪያ የአምቦ አንዳንድ ነዋሪዎችና የአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪ ተማሪዎች የሰጧቸውን አስተያየቶች አሰባስቤያለሁ። ስሜ ቀለ ልጅ ባላለው የአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪ፣ በፒስ ኤንድ ሴኩሪቲ ትምህርት ክፍል በሁለት ሺህ አስር ጀምሮ ሁለት ሺህ አስራ አንድ ባለፉት ዓመታት በጣም ለውጦች ታይቷል። በተለይም በሰብአዊ መብቶች ተያያዥ ህገ መንግስቱ እንደሚለው መንግስትም እና ህዝብም ለህገ መንግስቱ እየሰገዱ ነው። በተለይ ሰብአዊ መብቶች እና ዲሞክራሲ መብቶች በሚለው ዙሪያ እውነት ለመናገር ባለፉት ዓመታት ውስጥ የሰብአዊ አየያዝ ሪፎርሙ ከጀመረ ወዲህ በጣም ለውጦች አስባለሁ። በተለይ በታሰሩት ሰዎች ላይ ወይም ከሁለት ሺህ አስር ሰው በመታሰሩ የሚደርስበት ጉዳቶች ነበሩ። ይህ ሰብአዊ በሆኑ ወይም ድርጅቶች ኢትዮጵያኖች ኢትዮጵያ ላይ ሲያደርጉት ነበረ። የሀገሪቷንና የሕዝብን ሰላም ሊያደፈርሱ ለሚፈልጉ አካላቶች ከጊዜውም እስከ መንግሥታዊ የሆነ አደብ ቅጣት ተሰጥቶታል። ይሄ እንደ ወንጀል እንደ ጥፋት ኢሰብአዊ አይደለም መታየት ያለበት የሰብአዊ መፍታቸው ሰው በመሆናቸው የተጎዱ ነገር የለም በኩል ትልቅ ለውጥ እያባመደች ለሆነ በሀገሪቷ እያንዳንዱ ኢትዮጵያዊ ዜጋ ተከብሮ የሚኖሩባት የሚሰሩባት አገር ፈጥራ በተስፋ እጠብቃለን እኔም በበኩሌም ይሁን እንደምናየው ወደፊታችን የምናየው ነገር ብሩህ ተስፋ ነው ብዬ አስባለሁ እኛ ሁለት ሺህ አስራ ሁለት ስንጠባ እውነት ለመናገር ከሆነ በጣም ማዝነናል። ቤተሰብ ከእኛ መሀል ታስሯል ማለት ሄደን እንኳን ልንጠይቃቸው አልቻልንም። ምግብ ልናቀርብላት አልቻልንም። አያሳዩንም። ታመው እንኳን ሐኪም ቤት ሄደው ሕክምና እንዲያገኙ እድሉን አላገኙም ማለት ነው። መጀመሪያ ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ማንኛውም ሰው ወንጀል ሳይሰራ የፍርድ ቤት ወረቀት ቤቱ ድረስ እስኪመ ሳይመጣለት ድረስ አይታሰርም ብለው ቃል ገብተውልን ነበር አሁን ያያዘን ያንን ነገር እያየን አደለም ማለት ከቤተሰቤ መሀል አንድም ጊዜ የመጡት ጋራንቲ ለን ዝም ብለው ነው ማለት ነው። መት የወሰዱት የት እንኳን እንደወሰዳቸው አናውቅም ነበር። በሰው በሰው ነው እንጠል ፖሊስ ማሰልጠኛ እንዳለ ያወቅ ነው። እዛ ደግሞ ሄደን ስንጠይቅ በተደጋጋሚ ስሜት አያሳዩ ነው። እኔ የምፈልገው በሁለት ሺ አስራ ሁለት አንድ ሰው ከታሰረ ለምን ታሰረ አይደለም እኛ የምንለው ግን፣ ታስሮ ያጠፋውን ነገር ፍርድ ቤት ቀርቦ ሰብአዊ መብቶ ተከብሮ እኛም ሄደን ጠይቀ ነው ያ ነገር የሚታይልን ነው ፈልገው ለምን ታሰረ አይደለም ጥያቄያችን። ማለት ከአጠፋ ይጠይቅ እዛ ሄደ፣ ግን ሰብአዊ መብቱ ሊከበርለት ይገባል። ከዛ ግይም ተሎ ተሰጠት፣ ከአጠፋ ጥቃቱን እንዳያገኝ፣ ካላጠፋ ደግሞ እንዲፈታልን የሚፈልገውኝ። እኔ እንኳን አደረሳችሁ ማለት የሚፈልገው መላው እስር ቤት ላሉ ህብረተሰብ ነው። ቢሰሙም እጅ ጠይቃቸው እነሱን እንኳን አደረሳችሁ ማለት ይፈልጋለሁ። እና መላው ኢትዮጵያ እንኳን አደረሳችሁ ማለት ይፈልጋለ። አመሰግናለሁ። በጣም አመሰግናለሁ። ኩማ በቀለ እባላለሁ። በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት የሶስተኛ ዲግሪ ተማሪ ነኝ። አሁን በተጨባጭ በሀገራችን ያለው ለውጥ በተመለከተ ዶክተር አብይ ወደ ስልጣን ከመጡ ወዲህ ሁሉም እንደሚያውቀው ብዙ ለውጦች ተደርጓል። በዋናነት ደግሞ ፖለቲካዊ እስረኞች ያለ ምንም ቅድመ ሁኔታ እንዲለቀቁ ተደርጓል። ሕዝቡም ሲያነሳ የነበረው ጥያቄ ሥርዓቱ ውስጥ ያሉ ኃይሎች የፈጸሙት በደልና ችግር በጣም ከባድ በመሆኑ መሰረታዊ ለውጥ እንዲመጣ ሕዝቡ ታግሏል። በተለይ በኦሮሞ ቄሮና ቦታና በአማራ አካባቢን ፋኖና የተለያዩ ቦታ ላይ ትግል ተደርጓል። እንግዲህ በትግሉም መጨረሻ ብዙ ውጤቶች መጥተዋል። ዶክተር አቢም ወደ ስልጣን ከመጡ በኋላ በተለያዩ ቦታ በመዞ ህዝቡን አወያይተዋል። ቀጣይ አቅጣጫዎቹንም ለማስቀመጥ ሞክረዋል። የተወሰኑ በጣም የሚታዩ ለውጦች መጥቷል ብለን መውሰድ እንችላለን። አሁን በ2011 ያሳለፍነው ጊዜያት ጥሩ የተሰሩ ስራዎችም አሉ፣ ያልተሰሩ ስራዎች ደግሞ ብዙ አሉ ማለት ነው። ስለዚህ ለውጥ መጥቷል ለማለት ደግሞ በዋናነት መሰረታዊ የህዝቦች ጥያቄ መመለስ መቻል አለባቸው ለምሳ ሳሌ ኦሮሚያ አካባቢ የሚነሱ እና በጣም የሚታወቁ ጥያቄዎች አሉ። አንደኛው የአዲስ አበባ ጉዳይ ነው። ሁለተኛ ደግሞ የአፋን ኦሮሞ ጉዳይ ነው። እንዲሁም አፋን ኦሮሞ የፌዴራል ስራ ቋንቋ መሆን አለበት የሚል ግልጽ ጥያቄ ነው እና ለውጡ ትክክለኛ ለውጥ ነው ለመባል ጥያቄዎቹ በአግባቡ መመለስ መቻል አለበት ማለት ነው። የተለያዩ ቦታ የሚነሱ በጣም ብዙ አይነት ጥያቄዎች አሉ። ስዳማ አካባቢ፣ ወላይታ ህገ የሚነሱ የምነሱ ጥያቄዎች አሉ። ስለዚህ ያ ያ ወደፊት ምናልባት ከምርጫ በኋላ የሚመለሱ ጥያቄዎች ሆኖ ነው የሚታዩኝ። ወደ 2012 ልንገባ ኦልሞስት ሰዓታት ነው የቀሩን። 2012ን በተመለከተ ሁለት ነገሮች ይታዩኛል። አንደኛው ተስፋ ነው። ሁለተኛ ደግሞ ስጋቶች ነው። ተስፋው ምንድን ነው? መንግስት በአግባቡ ከህዝቡ ጋር ሆኖ ጥንቃቄ በተሞላ አካሄድ በህዝቡ የሚያነሳውን ጥያቄ በአግባቡ ሰምቶ የሚመለስ ከሆነ ትልቅ ተስፋ ነው ለሀገራችን። ስለዚህ ሽግግሩም በመልካም ሁኔታ ይጠናቀቃል የሚል ተስፋ አለኝ። ያ ካልሆነ ግን ስጋቶቹ ኦቨርዌልም ሊያደርጉ ይችላሉ ማለት ነው። አዲስ እባላለሁ ከአምቦ ነው አምቦ ዜሮ አንድ ቀበሌ ነው። አዲስ ዓመት ጥሩ የሆነ ብሩህ ተስፋ እናስባል። በፖለቲከኛ በኩል ለውጦች አሉ። ለውጦቹ የእስረኞች መፈታታቸው፣ ከውጭ ሀገር የመጡት ፖለቲከኛዎች ገብቶ ሀገራቸው ላይ ጥሩ ነገር እያሳዩ መሆናቸውን በመንግስት በኩል የሚደረግላቸውን አሁንም፣ ይሄ ነገር በዛው እንዲቀጥል ነው የምንፈልገው። ሁሉም ኢትዮጵያዊ በመተሳሰብ አንድነት በመሆን በሃይማኖት፣ በጎሳ፣ በምንሳይል አንድ ሆኖ እንዲኖር ነው የምንመኘው። ይሄን ነው የምመኘው እኔ። መልካም አዲስ ዓመት ለኢትዮጵያ ሕዝብ በሙሉ ዜናዎቻችን በያሉበት እናመሰግናለን ለዘገባዎቻቸው። ይቀጥላል ዝግጅታችን። ሌሎችን በያላችሁበት የሰጧችኋቸው አስተያየቶች ይስተናገዳሉ። ከአሜሪካ ድምፅ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለውን የአዲስ ዓመት ስርጭት ነው እየተከታተላችሁ ያላችሁት። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ አልሳንቶስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው የምሽቱ ዋና አዘጋጅ አሉላ ከበደ። የምናስተናግዳችሁ ሶሎሞን አባተና ቆንጂ ታየናል። ሁላችንም በድጋሚ እንኳን አደረሳችሁ እያለን የመልካም ምኞት መግለጫችንን ከዚህም እናስተላልፋለን። ለሁላችሁም አውድ ዓመት ኢዮሐን ነው እየሰማችሁ ያላችሁት። ሰላም ደረሳችሁ። የተከበራችሁ አድማጮች የመልካም ምኞት መግለጫዎቻችሁ በተለያዩ መንገዶች ደርሰውናል። አሁንም እየደረሱ ናቸው። ያሉት በኢሜይል አድራሻችን፣ በስልክ እንደዚሁም በፌስቡክ ያንሸራሸራችኋቸውን መልእክቶች አሉ። ጥቂቶቹን አለፍ አለፍ እያልን እናቀርብላቸዋለን። በመጀመሪያ ከኢሜይል ወዳገኘናቸው አስተያየቶቻችሁ እንለፍ። ጆን ጎሞ ለቪኦኤ የአማርኛ ክፍል እንደምን አላችሁ ብሎ ይጀምርና ለ2012 የኢትዮጵያ አዲስ ዓመት እንኳን አደረሳችሁ ለኢትዮጵያ ሕዝብ በመልካም አዲስ ዓመት የደስታ የፍቅር ዓመት ይሆንልን እያል በአማራና በትግራይ የክልል መንግስታት የበጠበ መፈላለግ በሀገራዊ ሽማግሌ በሃይማኖት አባቶች በሽምግልና እንዲፈታ ፈልጋለሁ። የወልቃይት አየት የራያ ችግር በእርቅ እንዲፈታ እመኛለሁ ብሏል። ጆን ጎሞ የትግራይ ሕዝብና የአማራ ሕዝብ ወንድማማች ነው፣ አመቱ የሰላምና የብልጽግና ይሁንልን ብሏል። ኢትዮጵያውያን እናቶች፣ አባቶች፣ ወንድም እህቶች፣ በዘረኛነት፣ በጎጠኝነት በመጥፎ አመለካከትና አስተሳሰብ የተጠመድን ሰዎች እባካችሁ ይላሉ መስፍን ተስፋዬ። ከዚህ አባዜ እንውጣ፣ በመልካም ሀገርን በማበልጸግ ወገንን በሚጠቅሙ ነገሮች ላይ እንጠመድ። በያንዳንዳችን ጓዳ በርካታ ችግሮችን ተሸክመን በትዕግሥት የምንኖር ሕዝቦች ነን። የተማረ እንደ አሸን በሞላባት አገር ኢትዮጵያውያን ዜጎች ሀገራችንን እንጥቀም ብለዋል። የሚቀጥሉት ደግሞ ያምጡልሽ አበባየሁ የተባሉ አድማጭ ናቸው። ለእኔ ቀኑ አዲስ የሚሆንልኝ በምድሪቱ ፍትሕ ባደረጋችሁ ሰዓት ነው። እስከዛ ግን ቀኑ አሮጌ፣ እናንተም ያው እናንተ ናችሁ፣ አልተለወጣችሁም ማለት ነው ይላሉ። ምንም አዲስ ነገር የለም በአሮጌ አቁማዳ አዲስ የወይን ጠጅ ማኖር አይቻልምና ሲሉም ይቀጥላሉ። ወይን ጠጁ አዲስ ከሆነ አቁማዳውም አዲስ ይሁን አለበለዚያ ግን አዲሱን ባሮጌው ከጨመራችሁ ሲብላላ ቁማዳው መፈንዳቱ አይቀርምና መሸከም አይችልም። ሲፈነዳ ደግሞ ሁሉን ያዳርሳል ይላሉ ያምጡልሽ አበባይ። በሀገር ውስጥና በውጭ አገሮች ለምትኖሩ ኢትዮጵያውያን በሙሉ መልካም አዲስ ዓመት ይሁንላችሁ፣ እግዚአብሔር ኢትዮጵያን ይጠብቅ ብለዋል። የሽወርክ መኮንን ጌትዬ ሙጬ ደግሞ ለኢትዮጵያ ህዝቦች በሙሉ እንኳን ለ2012 በሰላም አደረሳችሁ እግዚአብሔር ኢትዮጵያን ይባርክ ብለዋል። ሰይዲመር ደግሞ ለመላው የኢትዮጵያ ህዝቦች እንኳን ለ2012 በሰላም አደረሳችሁ። አመቱ የሰላም የፍቅር፣ የብልጽግና ይሁንልን። ዘረኛነት ጠፍቶ እንደ ድሮ ወንድማማች አድርገን። ኧረ ዘረኝነት ይብቃን። ወዴት እየሄድን ነው? ብለዋል ሰይድ መር። አንድ የአድማጭ አስተያየትን ጨምር ተካልኝ ለዓለም ሰላምን፣ ፍቅርን፣ ጤናንና ብልጽግናን ለመላው የኢትዮጵያ ህዝብ ከልብ ይመኛለሁ። ወጣቱ ትውልድ የዘመኑን ቴክኖሎጂ ለሰላም ያውለው ዘንድም ከልብ እጠይቃለሁ ብለዋል። አስተያየቶቻችሁን የሰጣችሁ፣ የመልካም ምኞት መግለጫዎቻችሁን ያስተላለፋችሁ ሁሉ ከልብ እናመሰግናለን። እነሆ እያደረስን ነው። ሐሳቦቻችሁን፣ መልእክቶቻችሁን ሐሳቦቻችሁን በማንሸራሸር ቀጥሉ። ፌስቡክ ክፍት ነው። አት ቪኦኤ አምሐሪክ ብላችሁ መግባት ትችላላችሁ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ መልእክቶቻችሁን ላኩልን። በስልክ ቁጥራችንም 2022059942 የውስጥ መስመር አስራ አራት ላይ ሐሳቦቻችሁን አኑሩ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የተለያዩ ጣዕመ ዜማዎችና ዘገባዎችን የምናሰማለን።

ለተከታዩ የአዲስ ዓመት ዘገባ ወደ ባህር ዳር እንዘልቃለን። ቆንጅት ኑረ ሙጣ ወደ ባህር ዳር መውጣት ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በየክልላችሁ በየክልላችሁ ተዋልደውና ተጋምደው የሚኖረውን የአማራ ሕዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነት ተጣርተዋል። አቶ ተመስገን ይህንን ጥሪያቸውን ያሰሙት ትናንት በተካሄደ ማቅ አውልቀን ግምጃ እንልበስ በሚል መሪ ቃል በተዘጋጀ የሐዘን መሰናበቻ ተብሎ በተጠራ የአዲስ ዓመት መድረክ ላይ ነው። ርዕሰ መስተዳድሩ በዚህ ንግግራቸው ባለፈው ዓመት በክልል ውስጥ የተከሰቱ ችግሮችንም ዳሰዋል። አስቴር ምስጋናው ዝርዝሩን ይዛለች። ኢትዮጵያ ክልሎች ብሄር ብሄረሰቦች እንዲሁም ደግሞ ለአማራ ብሄራዊ ክልላዊ መንግስት ሕዝቦች ለአማራ ብሄር ተወላጆች እና በሌሎች ክልሎች ለሚኖሩ ሕዝቦች እንዲሁም በውጭም በሀገር ውስጥም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2012 ዓ.ም በሰላም አደረሳችሁ ለማለት እፈልጋለሁ። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ አዲሱን አመት ምክንያት በማድረግ የሰጡት ጋዜጣዊ መግለጫ ወደዚህ ኃላፊነት ከመጡ በኋላ የመጀመሪያው ነው። በሰኔ 15ቱ ጥቃት የተገደሉትን የቀድሞ ርዕሰ መስተዳደር ዶክተር አምባቸው መኮንንን ተክተው የመጡት አቶ ተመስገን በዚህ ጋዜጣዊ መግለጫ በአሮጌው አመት የተከናወኑ ተግባራትን ወደ ኋላ ተመልሰው ተመልክተዋል። ለአዲሱ አመት የተያዙ እቅዶችንም አብራርተዋል። በዚህ መሰረት በዘንድሮ አመት በክልሉ ከታየው የሰላም መደፍረስ ጋር ተያይዞ የተቀዛቀዙ ተቋማትን የማጠናከር ስራ እንደሚሰራ ተናግረዋል። የክልሉን ሰላም ማረጋጋት፣ አዳዲስ የስራ እድል ፈጠራዎችን መዘርጋት፣ ኢንቨስትመንትን ማስፋፋትና ቱሪዝሙን ማነቃቃት ዋነኛ አጀንዳቸው መሆኑን ጠቁመዋል። በተለይ የዚህ ሁሉ መሰረት የሆነውን ሰላም የማጠናከር ስራ ልዩ ትኩረት ይሰጠዋል ነው ያሉት። አንደኛውና የመጀመሪያው የሰላም ጉዳይ ነው እንደምታውቁት የክልላችን ሰላም የሀገራችን ሰላም የሚያሳስብ ጉዳይ ሆኖ ቆይቷል። 2011 ዓ ምት የክልላችንን ፕሬዝደንት ጨምሮ ምክትሎቻቸውን ያጣንበት አመትም ጭምር ነው። ስለዚህ የተለየ ትኩረት የሚቀጥለው አመት ህብረተሰቡ ሰላሙን በራሱ ጠብቆ ከጸጥታ ኃይሉ ጎን ተሰልፎ ወደ ልማት እና ወደ ዲሞክራሲያዊ ስርዓት ግንባታ እና ድህነትን ወደ መዋጋት እንደሚያዘነብል ተስፋላይ በዚህም አንዱ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል የሚቀጥለው ዓመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል። በአዴፓ አመራሮች መካከል የዓላማና የተግባር አንድነት እንደሌለ በአንዳንድ ወገኖች የሚሰጡ መረጃዎችን በተመለከተም አስተያየት ሰጥተዋል። አዴፓን እንደ ፓርቲ ከማየት ይልቅ በግለሰቦች ከፋፍሎ የሚያዩ ኃይሎች ከዚህ ቀደም በአማራ ሕዝብ ላይ ሲፈጠር የነበረውን ችግር እንዲቀጥል የሚፈልጉ አክራሪና ጽንፈኛ ብሔርተኞች ናቸው ነው ያሉት። በአማራ ብሔር ተወላጆች ይፈጠር የነበረውን ጫናና ይፈጠር የነበረውን ችግር ጉስቁልና ለማስቀጠል የሚፈልጉ አንዳንድ ኃይሎች እንደዚህ አይነት እንትኖችን ይከተላሉ። ይህን የሚጽፉ ሰዎች ይሄ ነገር ጠፍቷቸው አይመስለኝም። ነገር ግን አንዳንድ ጊዜ አጀንዳ በመፈለግ አመራሩን በመከፋፈል ወደ ስልጣን ለመውጣት ወይም ደግሞ የተለየ አክራሪ ብሔርተኛ የምንላቸውን አይነት ጽንፍ የሚከተሉ ድርጅቶች ይህንን አቅደው ይሰራሉ። ይሄ አንዳንዶች ይህን የሚሰራ ቲምም አቋቁመው የሶሻል ሚዲያ ቲም በጣም በተጠናከረ ሁኔታ በሶሻል ሚዲያም የሚዋጉ ናሉ በዚህ በኩል እከሌ እንዲህ ነው እከሌ እንዲህ ነው የሚሉ የጎጠኝነት አስተሳሰቦች አሉ። ይሄ ለአማራ ሕዝብ ለአማራ ክልል ሕዝብ የሚጠቅም አይደለም፣ ለኢትዮጵያም የሚጠቅም አይደለም። የአማራ ሕዝብ ለኢትዮጵያዊነት ብዙ ዋጋ የከፈለ ሕዝብ ነው ከሌሎች ወንድም እና እህት ሕዝቦች ጋር ማለት ነው። በአሁኑ ሰዓት የተደራጀው አመራርም እንዲህ አይነት ጉዳዮች ውስጥ ያለ አይደለም። ጠንክሮ የወጣ አመራር ነው። ሁሉም በራሱ ስራዎችን ይሰራል። ያ ማለት ግን ሁሉም አመራር ደግሞ ሁሉ ነገር አለው ማለት አይደለም፣ ሙሉ ነው ማለት አይደለም። ተደጋግፈን ነው የምንሰራ። ዝም ብሎ በተወሰኑ ሰዎች የሚጠመዘዝ ድርጅት የሚጠመዘዝ ክልል አድርጎ መውሰድ በጣም ተገቢ አይደለም እና አሁን ያለው የአመራር ስምሪትም የአመራር ምደባም እጅግ በጣም የጠነከረ ወደፊት፣ ተስፋ የሚሰጥበት ህዝቡም ተስፋ ያደረገበት ቁርጠኛ የሆነ አመራር ነው የሚል ግምገማን ያለ በግል አቶ ተመስገን አያይዘውም ከለውጡ በኋላ አዴፓ አሁን ባለበት ቁመና ራሱን አጠናክሮ የቆመ ማንም ተጽዕኖ የማያደርግበት በራሱ ነገሮችን የሚወስን ፓርቲ መሆኑን አስረድተዋል። በአሁኑ ሰዓት አዴፓ ከምንጊዜውም በላይ ጠንክሮ የወጣበት እና ችግሮቹን አይቶ ገምግሞ በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ በውስጡ ጉዳዮችን እየወሰነ የሚሄድ ድርጅት ነው። አሁን ባለበት ቁመና በተለይ ከለውጥ በኋላ ራሱን አጠናክሮ በራሱ የሚመራ ማንም ሰው ወይም ደግሞ ማንም ድርጅት ተጽዕኖ የማያሳድርበት እና ጎልቶ የወጣ ድርጅት ነው ብሎ መውሰድ ይቻላል። ከለውጥ ኃይሎች መካከልም አንዱ ድርጅት ነው። በዘንድሮ ዓመት በህወሀትና በአዴፓ መካከል የነበረውን አለመግባባት በአዲሱ ዓመት በምን መልኩ ይቋጫል ተብለው ከጋዜጠኞች ለቀረበላቸው ጥያቄ አቶ ተመስገን ሲመልሱ አዴፓ ያለው አቋም የአማራን ሕዝብ ጥያቄ በሰላማዊ መንገድ መፍታት መሆኑን ነው ያብራሩት። እንግዲህ እርቅ ሲባል በአንድ ወገን ብቻ የሚደረግ ስላልሆነ በእኛ በኩል ሁሌም ዝግጁ ነን። በአዴፓ በኩል ያነሳናቸው ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የሚል አቋም አለን እንደ ድርጅት። ይሄ የእኛ ብቻ ሳይሆን የህዝባችን ጥያቄ ነው። ስለዚህ የህዝባችንን ጥያቄ ለመመለስ በሰላማዊ መልኩ መደራደር፣ መነጋገር እና ዲሞክራሲያዊ በሆነ መልኩ ደግሞ እንደ እህት ድርጅት ተግባብተን መፍታት እንፈልጋለን። ለዚህ ድርድር እነሱ ዝግጁ እስከሆኑ ድረስ ሰላማዊ የሆነ የህዝቦች አንድነት እና መቀራረብ አሁንም እየቀጠለ ነው። ድርጅቶች እርስ በርስ ቢካሰሱም በህዝቡ ውስጥ ያለው ሁኔታ እሱን የሚያሳይ አልነበረም። የህዝቡም ሁኔታ እንደዚያ ቢሆን ኖሮ እስካሁን የሆነ ነገር ላለመፈጠሩ ምንም ዋስትና አልነበረም። ችግሮቻችንም በጠረጴዛ ዙሪያ በውይይት መፍታት ያስፈልጋል፣ የሚል አቋም ነው ያለን። ይህ አቋማችን ድሮም የነበረ ነው። የሚቀጥለው ዓመትም ምንም የሚቀየር ነገር የለም። በዚሁ እንቀጥላለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ከባህርዳር እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ሀዋሳ የሚወስደን ነው። የደቡብ ክልል ርዕሰ መስተዳድር ቢሮ አዲስ ዓመትን ምክንያት በማድረግ ለ2366 ታራሚዎች ምሕረት ማድረጉን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አስታውቀዋል። የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳድር በጸጥታ ችግር የተዳከመውን የክልሉን ኢኮኖሚና ቱሪዝም መልሶ እንዲያገግም የማድረግ ስራ በአዲሱ አመት ይሰራል ብለዋል። ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ሪፖርት ከሐዋሳ አስተላልፏል። የአዲሱ አመት ለክልላችን እጅግ የላቀ ተስፋ በሰግነቅንበት ወቅት የምንቀበለው ስለሆነ ይሄ ተስፋችን በሁሉም የክልላችን አካባቢዎች ጎልብቶ ወደ ውጤት እንዲቀየር አብረን ተባብረን እጅ ለእጅ ተያይዘን እንድንሰራ ጥሬን አቀርባለሁ። አመቱ የሰላም የፍቅር፣ የአብሮነት፣ የብልጽግና እንዲሆንልን በክልሉ መንግስት እና በራሴ ስም ምኞቴን ለመግለጽ እወዳለሁ። ለመላው ሀገራችን ህዝቦችም የስኬት ዘመን እንዲሆን እመኛለሁ። አዲስ ዓመትን በማስመልከት ለክልሉ ህዝቦች መልካም ምኞታቸውን የገለጡት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አዲስ ዓመትን በማስመልከት የክልሉ መንግስት ለ2366 ታራሚዎች ምህረት አድርጎላቸዋል። ምህረት የተደረገላቸው ታራሚዎች በምህረት አዋጁና ደንቡ የተፈቀደላቸው መሆናቸውን ገልጠው ወደ አካባቢያቸው ሲመለሱ በስነ ምግባር በመታነጽ የበደሉትንና ያስከፉትን ህዝብ እንዲክሱና ማህበረሰቡ ይቅርታ እንዲያደርጉላቸው አቶ ርስቱ ጠይቀዋል። በክልሉ አዋጅ ቁጥር 157 2007 እንደዚሁ ይህንኑ አዋጅ ለማስፈጸም የቅርታ ደንብ 141 2008 መሰረት በተለያዩ ጥፋቶች ክስ ተመስርቶባቸው ፍርድ ያገኙና በማረሚያ ቤት የቆዩ ወገኖቻችን ህጉ በሚፈቅደው መሰረት ይቅርታ ቦርድ አጣርቶ ያቀረበላቸው በድምሩ ወደ 2366 የህግ ታራሚዎች በይቅርታ እንዲፈቱ፣ ከዚህ ውስጥ 2335ቱ በይቅርታ የሚፈቱ ሲሆን የስርዓት ቅናሽ 31 ለሚሆኑ ታራሚዎች እንዳልኩት በድምሩ ደግሞ ለ2366 የህግ ታራሚዎች ይቅርታ አድርጓል። 99 የሚሆኑ ሴቶች ናቸው ማለት ነው ከ2366 አ ስድስቱ ታራሚዎች መካከል ማለት በይቅርታ ስነ ስርዓት ደንቡ መሰረት በማረሚያ ቆይታቸው ወቅት የነበራቸው ባህሪ ታሳቢ በማድረግ እንደዚሁ በህጉ መሰረት የተቀመጠውን የማረሚያ ጊዜ ቆይታ ማጠናቀቃቸው የተረጋገጠላቸው ታራሚዎች ናቸው። እንደዚሁ ደግሞ በእድሜ የገፉ የጤና ችግርም ያለባቸው ታሳቢ ተደርጓል። አመቱ የምህረት አንድነታችንና ህብረታችን የሚያውቁና ወደ ኋላ የሚጎትቱ አስተሳሰቦች የምናስወግድበት ዓመት ይሆናልም ብሏል። በክልሉ አሁን የታየ ነው ያሉት ሰላማዊ እንቅስቃሴ ዘላቂ ለማድረግ የክልሉ መንግስት እንደሚሰራም ተናግረዋል። ርዕሰ መስተዳድሩ በጸጥታ ችግር የተዳከመውን የክልሉ ኢኮኖሚ የኢንቨስትመንትና የቱሪዝም ፍሰት መልሶ እንዲያገግ ማድረግም የዓመቱ ተቀዳሚ ስራቸው መሆኑን ገልጸዋል። የነበረው ኢንቨስትመንትም እየተቀዛቀዘ መጥቷል። የአገልግሎት ዘርፉም እንደዚሁ እንደምታውቁት ቱሪዝሙ በተለይ እየተዳከመ መጥቷል። ስለዚህ ይህንን ጉዳይ ካልመለስን ምንም አይነት አደረጃጀት ሁለት ኖሮን አላማው ዞሮ ዞሮ የህዝብ ተጠቃሚነት ስለሆነ ህዝቡ ሊጠቀም የሚችለው ደግሞ ሰላም ሲኖር ልማት ሲኖር ስለሆነ አደረጃጀት ቢፈጠርም ሰላምን መመለስ ካልቻለ ልማት ማረጋገጥ ካልቻለ የህዝብ ተጠቃሚነት ማምጣት ካልቻለ ፍትህ እንዲሰፍን ማድረግ ካልቻለ ትርጉም የለሽ ነው። ስለዚህ ለሰላማችን ቅድሚያ መስጠት ያስፈልግ። ምሕረት ከተደረገላቸው ታራሚዎች መካከል ወጣት ልሳቤት ታጁራ በአዲስ አመት ዋዜማ የምሕረት ተጠቃሚ በመሆኗ ደስተኛ መሆኗን ተናግራለች። የገባሁት በሰነድ ማጭበርበር ተብሎ ነበረ። ሁለት አመት ከአምስት ወር ነበር ፍርዴ አንድ አመት ከአስር ወር ቆይቻለሁ እዚህ ግቢ ውስጥ በነበረኝ ቆይታ ብዙ ተምሬ ተምሬበታለሁኝ። መንግስት ስላደረገልኝ ይቅርታም አመሰግናለሁ። አቶ አባላብሶም በማረሚያ ቤት በቆይባቸው ሶስት አመታት ውስጥ ትምህርት መውሰዳቸውና በተሰጣቸው እርምት መለውጣቸውን ገልጸዋል። ሁለት ሺ ዘጠኝ ነው ማረሚያ ቤት የገባው ብዙ ነገር ተምረዋለሁ ብዙ ነገርም አይችዋለሁ። ለተደረገልን ይቅርታ ከልብ የኢትዮጵያ መንግስት ከልብ አመሰግነዋለሁ። ደስ ብሎኛል። ይሄ ዘመን የይቅርታ ዘመን ስለሆነ የሰላም የብልጽግና ወጥተን ደሞ ወደ ህብረተሰብ ስንቀላቀል ጥሩ ዜጋ እንድንሆን እግዚአብሔር ይርዳን። የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየኔ በበኩላቸው ከተማ አስተዳደሩ በ2012 አዲስ ዘመን የከተማ ነዋሪዎች ከስጋት ወጥተው ደህንነታቸው ተጠብቆ እንዲኖሩ ማድረግና የከተማውን ሰላምና ጸጥታ ማረጋገጥ የአመቱ ቁልፍ ተግባር ነው ብለዋል። ባለፉት ጥቂት ጊዜያት ውስጥ ከተማችን ውስጥ በአጋጠም የጸጥታ ችግር ምክንያት ከተማዋ በተለያዩ የንግድም፣ የኢንቨስትመንት እንቅስቃሴዎች ላይ የራሱ የሆነ አሉታዊ ተጽዕኖ ፈጥሯል ማለት ነው። ስለዚህ አንዱና ትልቁ በቀጣይ የምንሰራው ስራ አንደኛ የከተማችንን የሰላምና የደህንነት ሁኔታን የማረጋገጥ ጉዳይ ቁልፍ ጉዳይ ነው የሚሆነው። በከተማው የሚታየውን የዝርፊያና የቅሚያ ደረቅ ወንጀሎችን መከላከልም የአስተዳደሩ የአመቱ የቤት ስራ እንደሆንም ጠቅሰዋል። ሁሉም የከተማ ሕብረተሰብ ክፍል ሰላም በማረጋገጥ ሂደት ውስጥ ተሳትፎ በማድረግ የበኩላቸውን ማበረከት እንዳለባቸው ተናግረው አሁን ከተማዋ ወደ ቀድሞ ሰላሟ መመለሷን አረጋግጠዋል። ከዚሁ በተጨማሪም ከቅርብ ጊዜ ወዲህ ለከተማው አለመረጋጋትና ስጋት ምክንያት የሆኑ ወንጀለኞችን ለህግ ማቅረብና የህግ በላይነትን የማስከበር ተግባር ዋነኛ ኃላፊነቱ መሆኑን ገልጸዋል። ቁጥራቸው ከቅርብ ጊዜ ወዲህ የጨመረ መጥተዋል ያሉት የጎዳና ልጆችንም ከችግራቸው በዘላቂነት የማውጣት ሥራም እንደሚከናወን ተናግሯል። ለአሜሪካን ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ከመስገናውጭ አነተመዝጋ ከእንግዲህ ኮረዶቹ ሁሉ ሰብሰብ ብለህ እንግጫ ነቀላ ይወጣሉ። በሉ እንግዲህ ጎረብሶቹ ራቅ ብላችሁ እህቶቻችሁን ይዋቸው ንግቶች ክቡራት እና ክቡራን አድማጮች ምን አለች እቺ ሰው እንግጫ ነቀላ ውለች ታቂያለች ዝግጅታችን እንግዲህ ወደ መጠናቀቁ ነው። የተከበራችሁ አድማጮች፣ በፕሮዲውሰሩ ንጉሱ ታምሬ፣ የዌብ ና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ የምሽቱ ዋና አዘጋጅ አሉላ ከበደና ስናስተናግዳችሁ ያመሸነው ሰሎሞን አባትና ቆንጅታየንን አብራችሁን ስላመሻችሁ እናመሰግናለን። ግሩም አዲስ አመት ይሆንላችሁ። በመላ ባልደረቦቻችን ስም ነው ይህንን የመልካም አዲስ ዓመት መልእክታችንን የምናስተላልፈው እስከ ዝግጅታችን ፍጻሜ ቀር ዓለም ዘውዱ ሰው ዓለም ደምሌና አላቸው አስቻለ እንግጫችን ደነፋ የሚል ለዚህ ዓመት ያዘጋጁላችሁን ጣዕመ ዜማ እየቆመቆማችሁ ወደትኛ ዝግጅት ትዘልቃላችሁ እንድትዘልቁን ጋብዛለን። በእኛ በኩል ሰላም በደናደሩ በደናደሩ